አማ ወልት ደብኖት ነጋት ቡላ ይህ የአሜሪካ ድምፅ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 23 2015 ዓም ዝግጅታችን ጀመረ። የአዲስ አበባ ቤቶች ፈረሳና የነዋሪዎች ሮሮ አስራ ሶስት በቃ በሶስት በአራት መኪና ነው የሚመጡት። ታች በሆነው መግቢያ መውጫ ላይ ልዩ ኃይሎች ይሆናሉ። ከዛ ሙሉ ነው በቃ አንዴ ከገቡ ሙሉ ሳፈር ጨርሰው ነው የሚወጡት። ሕዝቡ ደግሞ ቆርቆሮ ለማዳን ከፊት ከፊት ለመንቀድ ይሞክራል። ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው። በአዲሱ ሸገር ከተማ አስተዳደር ቤት ፈርሶብናል ካሉ ሰዎች መካከል ማንነቱ እንዲገለጽ ያልፈለገ የጣፎ አካባቢ ነዋሪ የሰጠው አስተያየት ነው። የቤቶች ፈረሳው መኖሪያ አልባ ዜጎችን እንደ እንዳበራክት ማሳሰቢያ የሰጠው የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል የሚሉት አላቸው። ህገወጥ ነው ተብሎ ሁሉም በአንድ ጊዜ መፍረስ ሳይሆን ልየታ መደረግ ነበረበት። ህጋዊ የሆኑት እንዲጸኑ፣ መፍረስም ካለባቸው በአግባቡ ለመንግስት ጥቅም በሚወሰደው አግባብ ተወስዶ ካሳ ተከፍሏቸው ትክ መሬት ተሰጥቷቸው መኖሪያ ቤት እንዲገነቡ በሚያስችል መልኩ መሆን አለበት። የማሆይ ጽጌ ማርያም ገብሩ ስንበት ረጅም ሰዓት በፒያኖ ላይ ተቀምጦ ያን የመሰለ ስሜት ማምጣት ለሙዚቀኛውም ሌላ የትጋት ምሳሌ ናቸው። ሙዚቃዎቹ ዝም ብሎ ዜማና ምት ብቻ ሳይሆን ሀሳብ ወይም ኮንሴፕት የመያዝ ጉዳይ አብዛኛው ያላቸው ናቸው። ብዙውን ሙዚቃ በስኮር ተጽፎ ማንኛውም ሙዚቃ የሚጫወት ሰው አንብቦ እንዲጫወተው ቢደረግ እሱ ጥሩ ነው። የሙዚቃ ባለሙያ ለራዲዮ እና ለቴሌቪዥን የሙዚቃ ትርኢት አሰናጇ ብለን ዮሴፍ የሙዚቃ መምህር አቀናባሪና ደራሲ ኢዩኤል መንግስቱ፣ እንዲሁም የሙዚቃ ባለሙያዋ በህይወት ውድንናው ተከታትሎ የሰማችኋቸው የማሆይ ጽጌና አስተዋጽኦ ለመዘከር በተሰናዳ ዝግጅት ሀሳባቸውን ሊያካፍሉን ይመለሳሉ። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዩናይትድ ስቴትስ መንግስት የሶማሌላንድ ወታደሮች ሶማሊያ ውስጥ ከሚገኘው ላሳኖድ ከተማ ለቀው እንዲወጡ ከጠየቀ ከሁለት ቀን በኋላ ቅዳሜ ጠዋት አዲስ ውጊያ ተቀስቅሷል። በላሳኖድ የሚኖሩ ጎሳዎች በሞቃዲሾ የፌዴራል መንግስት እንዲተዳደሩ ቢጠይቁም የሶማሌላንድ ግዛት ግን ከተማዋ በእርሷ ቁጥጥር ስር መሆኑን አሳውቃለች። አርብ እለት የሶማሌላንድ ኃይሎች በከተማዋ ላይ ባደረጉት የቦምብ ድብደባ በርካታ ሰዎች ተገድለዋል። ጥቃቱ የተፈጸመው የሶማሌላንድ ጦር ላሳኖድ ከተማን ለመቆጣጠር ጥቃት እንደሚሰነዝር ገልጾ ሰኞ ለት መግለጫ ካወጣ በኋላ መሆኑ ተገልጿል። ላለፉት 50 ቀናት የሶማሌላንድ ኃይሎች ከአካባቢው የሶማሊያ ሚሊሻ ጋር ባደረጉት ውጊያ ከ200 በላይ ሰዎች ሲገደሉ ከ600 በላይ የሚሆኑ ቆስለዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ከማላ ሃሪስ በአፍሪካ ያደረጉት የአንድ ሳምንት ጉብኝት ማጠቃለያ የሆነውን ጉዟቸውን ለማድረግ ትላንት ዛምቢያ ገብተዋል። በዛምቢያ በነበራቸው ቆይታም በዕዳ ማስተካከል ዙሪያ ከሀገሪቱ ፕሬዚዳንት ጋር የተወያዩ ሲሆን የአየር ንብረት ለውጥን ለመቋቋም ለመላመድና ለመግታት የሚውል ከሰባት ቢሊዮን ዶላር በላይ የሚያወጣ ድጋፍ ለግሉ ዘርፍ እንደሚሰጡ ቃል ገብተዋል። አርብ ዕለት ከሀሪስ ጋር የተገናኙት የዛምቢያ ፕሬዚዳንት ሀካንዴ ችሌማ ዩናይትድ ስቴትስ ሀገሪቱ ያለባትን የ15 ቢሊዮን ዶላር ዕዳ በመሰረዝ ወለዱን በመቀነስና የክፍያ ጊዜውን በማራዘም በመሳሰሉት እንድትረዳ ጠይቀዋል። ሀሪስ በበኩላቸው የጸረ ሙስና ጥረቶችን፣ የኢኮኖሚያዊና ዲሞክራሲያዊ ማሻሻያዎችን ግብርናንና ሌሎችንም ዘርፎች የሚሸፍን ድጋፍ ለግሉና የመንግስት ዘርፎች ለማድረግ ቃል ገብተው በአብዛኛው ከቻይና የተገኘውን ብድርም ለማስተካከል የቀረበውን ጥሪ እንደሚደግፉ ገልጸዋል። ካማላ ሀሪስ የአፍሪካ ጉዟቸውን አጠናቀው ነገ እሁድ ወደ ዋሽንግተን እንደሚመለሱ ተገልጿል። ለረሃብ የተጋለጡ በሚሊየን የሚቆጠሩ ሰዎችን ለመመገብ በቢሊየን የሚቆጠር የገንዘብ ድጋፍ ማግኘት ካልተቻለ በሚቀጥሉት ከ12 እስከ 18 ወራት ውስጥ ዓለም የጅምላ ስደት፣ መረጋጋት የጎደላቸው ሀገራትና በረሃብ የተጠቁ ሕጻናትና አዋቂዎችን ማየት እንደሚጀምር የኖቤል ተሸላሚ የሆኑት የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ኃላፊ ዴቪድ ቤስሊ አርብ ዕለት አስጠንቅቀዋል። ባለፈው ዓመት ከዩናይትድ ስቴትስ እና ጀርመን የተገኘውን ተጨማሪ ድጋፍ ያደነቁት ቤስሊ ቻይና የባህረ ሰላጤው ሀገራት ቢሊዮነሮች እና ሌሎች ሀገራትም ከምንጊዜውም በላይ አሁን ድጋፋቸውን እንዲያፋጥኑ ሲሉ ጠይቀዋል። ቤስሊ በዓለም ትልቁ ሰብዓዊ እርዳታ ሰጪ ተቋም የነበራቸውን ስልጣን በመጪው ሳምንት የደቡብ ካሮላይና አስተዳዳሪ ለነበሩት የዩናይትድ ስቴትስ አምባሳደር ሲንዲ ማኬን ከማስረከባቸው በፊት በሰጡት ቃለ ምልልስ የዓለም ምግብ ፕሮግራም በ49 ሀገራት ውስጥ አስቸኳይ የምግብ እርዳታ የሚያስፈልጋቸውን 350 ሚሊዮን ሰዎች ለመርዳት 23 ቢሊዮን ዶላር ላይገኝ ይችላል የሚለው ስጋት በከፍተኛ ሁኔታ እንዳስጨነቃቸው ገልጸዋል። የዓለም የምግብ ፕሮግራም ዋና ዳይሬክተሩ በተለይ ቅድማ ሊሰጣቸው የሚገባው ያሏቸውን በአፍሪካ የሳህል ክልል የሚገኙ ሀገራትና ምስራቅ ሶማሊያን፣ ሰሜናዊ ኬንያን፣ ደቡብ ሱዳንንና ኢትዮጵያን አጽንኦት ሰጥተው የጠቀሱ ሲሆን የዓለም መሪዎች በተለይ ከፍተኛ አለመረጋጋት ሊያስከትሉ የሚችሉ የሰብአዊ እርዳታ ፍላጎቶች ላሉባቸው ሀገራት ቅድሚያ እንዲሰጡ ጠይቀዋል። በመጨረሻም የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማክሰኞ በይፋ ተይዘው ፍርድ ቤት ይቀርባሉ ተብሎ የሚጠበቅ ሲሆን በዋይት ሀውስ ስልጣን ላይ የተቀመጠ ሰው የወንጀል ክስ ሲመሰረትበት የመጀመሪያ ጊዜ ነው። በዩናይትድ ስቴትስ ታሪክ ውስጥ ታይቶ በማያውቅ ሁኔታ ኒውዮርክ የሚገኘው የዳኞች ስብስብ ትራምፕ እንደ አውሮፓያን አቆጣጠር በ2016 በነበራቸው የምርጫ ዘመቻ ወቅት ከአንዲት የወሲብ ፊልሞች ላይ የምትተውን ሴት ጋር ነበራቸው የተባለው ግንኙነት ይፋ እንዳይወጣ ዝም ለማሰኘት ገንዘብ ከፍለዋል በሚል ክስ እንዲመሰረትባቸው ሐሙስ ዕለት ድምፅ ሰጥቷል። የማንሃታን ወረዳ አቃቢ ሕግ አልቪን ብራግ ቢሮ ባወጣው መግለጫ ጠቅላይ ፍርድ ቤቱ ትራምፕ ፍርድ ቤት እንዲቀርቡ ባዘዘው መሰረት በአቃቤ ሕጉ ቢሮ እንዲቀርቡ ለማስተባበር የትራምፕን ጠበቃ ማነጋገሩን ገልጿል። ትራምፕ እጃቸውን ለመስጠት ከሚኖሩበት የፍሎሪዳ ግዛት ወደ ኒውዮርክ መጓዝ ይኖርባቸዋል። ትራምፕ አርብ ዕለት በላኩት የምርጫ ማስኬጃ ገንዘብ ማሰባሰቢያ ኢሜይል ላይ የመጣውን አልፈራም ያሉ ሲሆን ክሳቸውን የሚመለከቱት ዳኛ ይጠሉኛል። ባለፈው ዓመት ትራምፕ ተቋም ላይ በታክስ ማጭበርበር ክስ በተመሰረተበት ወቅት ጭካኔ በተሞላበት መንገድ ነው ያስተናገዱት፣ ሲሉ የግላቸው በሆነው ትሩስ ሶሻል ማህበራዊ ሚዲያ ላይ ገልጸዋል። አድማጮች ለሰያቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 23 2015 ዓ ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። የሚያስተክዝ ማደርስ እንቱን አደንዝዞ አደንዝዞ በፍቅር ያዘነ በምን ይደሰታል? መልስ እንኳን ባይኖረው የከርሞሳው ያውቃል። ሰይፉ ይቀጥላል። ሰይፉ አሁን አይቀጥልም። በሁለተኛው አጋማሽ በእንግዱ ወልዴ በተሰናዳው የሙዚቃ ቃና ዝግጅት ተመልሶ ይወጣል። እንግዱ በዛሬ የሙዚቃ ቃና ዝግጅቱ የፍቅር እስትንፋ ሲሆኑ ፍቅርን የሚያደምቁ ቆየት ያሉ የአገር ውስጥና የውጭ ዜማዎችን መራርጦ አብሯቸው ያመሻል። ጠብቁት። አሁን በቀዳሚነት ወደ ያዝነው የቅዳሜ ምሽት ዘገባችን የሚለፍ የአዲስ አበባ ቤቶች ፈረሳና የነዋሪዎች ሮሮ። አዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ አስተዳደር ህገ ወጥ የተባሉ ቤቶችን የማፍረስ እና ነዋሪዎችን የማስነሳት ተግባር ተባብሶ ቀጥሏል ሲሉ ተጎጂዎች ገለጹ። አስተያየታቸውን ለአሜሪካ ድምፅ የሰጡና ቤታቸው መፍረሱን የተቃወሙ ግለሰቦች ከነ ቤተሰቦቻቸው መጠለያ በማጣት ለችግር መጋለጣቸውን ተናግረዋል። ተጎጂዎች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ብንደውልም ሊነሳልን አልቻለም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምፅ በሰጡት ምላሽ እርምጃው የተወሰደው ሕገወጥ ግንባታ ባከናወኑት ላይ ነው ማለታቸው ይታወሳል። እርምጃው ዓለም አቀፍ ሰብአዊ መብቶችን የጣሰ እንደሆነ በመተቸት ትላንት መግለጫ ያወጣው ኢሰመኮ በኦሮሚያ ክልል በሸገር ከተማ በተፈጸመው ቤቶችን የማፍረስ እና በግዳጅ የማስነሳት እርምጃ የተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ እንደሚገባ አሳስቧል። የኮሚሽኑ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ በሰጡት አስተያየት እርምጃው እየተወሰደ ያለው ኢትዮጵያ ያጸደቀቻቸውን ዓለም አቀፍ ህግ በተጻረረ መልኩ መሆኑን ተናግረዋል። ኬኔዲ አባተ ስር አለው በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ቤት ፈርሶብናል ካሉ ሰዎች መካከል ማንነታቸው እንዲገለጽ ያልፈለጉ የለገጣፎ አካባቢ ነዋሪ እየተወሰደ ስላለው እርምጃ አብራርተዋል። ወደ አራት አምስት ተፈሩስ ናቸው ሙሉ በሙሉ ያለቁት የተወሰነ አንድ ሁለት ቀለም ይቀቡና ከዛ መቱ። አፍራሾች በቃ በሶስት በአራት መኪና ነው የሚመጡት ታጅ በሆነው መግቢያ መጫ ላይ ልዩ ሀይሎች ይሆናሉ ከዛ ሙሉ ነው በቃ አንዴ ከገቡ ሙሉ ሰፈር ጨርሰው ነው የሚወጡት ህዝቡ ደግሞ ቆርቆሮ ለማዳን ከፊት ከፊት ለመንቀል ይሞክራል ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው በአፍራሽ ግብረ ሀይሎች አሁንም ጭራሽ ሀይላቸውን ጨምሮ ተባብሶ ነው የቀጠለው ፈረሰው ጭራሽ አሁንማ መስጊድ ሁሉ አፍርሰዋል አሁን እዚህ ጣፎ ላይ ጣፎ ድሬ ጎራጎጥ የሚባል ሰፈር ላይ መስጊድ አፍርሰዋል መቼ ነው የፈረሰው እሱ አሁን ከአምስት ቀን በፊት እና በቃ ለስብሰባም ሲጠሩ ምን እንደወሰኑ ምን እንደተስማሙ አያውቅም። ሌላው ማህበረሰብ በነገታው መጡ። ለሚት ሳትረንሳል ጀምሮ በቃ ጣራው ላይ ነው ስፍር የሚሉት የአየር ካርታ እንኳን አየው ከሀያ ከሀያ ምናምናት በላይ የሆነ ቤት ነው እያፈረሱ ያሉት። እሱን ቤት ፈርሷል ፈርሷለሁ። ከፈረሰብህ በኋላ ጥቃት አለ። በተለያየ ማዋከቦች ስሮስ ምናምን ምናምን ስላሉ ሰው ወደ እግር አውጪ ብሎ በቃ ወደ ወደ የሚያስተጋ ቦታ ላይ ነው የሚጠለለው። ወደ ክልል የሚሄዳለ። ወደ አማራ ክልል የሚሄዳለ ወደ አዲስ አበባ ዘመድ ያለው ወደ አዲስ አበባ ይጠጋለ። ሶስት አራት ትምህርት ቤቶች የግል ትምህርት ቤቶች ስራ አቁመዋል። ኦልሞስት የኑሮ ውድነት ችግር አለ። ይህም ደግሞ ቤት ቤት ኪራይ በጭራሽ የለም። በእንቅርት ላይ ጆሮ ደግፍ ነው። ከእሱ ተፈናቃይ ጣቢያ መግባት ነው። ከዛ ውጭ ብለን ማማረቅ የለውም። ደብረ ብርሃንም በየቀኑ ብዙ ተፈናቃይ የሚገባው ቤታቸው ባለፈው ማክሰኞ መፍረሱን የተናገሩ ሌላ አስተያየት ሰጪ ደግሞ ከመፍረሱ በፊት ማስጠንቀቂያ እንኳን አልተነገረንም። አሁን ሶስት ልጆቼንና ባለቤቴን ጨምሮ እንደ ቤተሰብ መውደቂያ ተናል ይላሉ። በአላስተማመነው ሰዓት ወይ አልሶለሁ አልጠሩን፣ አልነገሩን ወይ ቀለም አልቀቡ። በድንገት መጥተው ቆርቆሮ ዘረፋ ነው። ቆርቆሮ ወሰኑብን፣ ዝናብ ሰጡን። ልጆቹ ትምህርት ቤት ቀሩ። ዝናብ ላይ ሌሊት ባላሰብ ነው ዝናቡ መጣ። እንዴት እንሂድ፣ ወደ የት እንሂድ? እዛው በተኙበት እየተንከባለሉ ዝናቡ አደረብን። መንግስትም ሊሰማን ሊያየን አልቻለም። መች ነው የፈረሰባቸው የእናንተ ቤት? ማክሰኞ አለች። አሁን ማክሰኞ በአስራ ዘጠኝ አንዳንድ አልፎ አልፎ አልፈረሱ የተዋሉ እየርምዛ ነው የምናድረው። ድንገትን ብሎ ይመጣሉ። በቃ ዛሬ አይመጡ ብለን ስናስብ ድንገት ይመጡና ልጆቹም አይናቸው ኑሮ ተበክሯል። ቆርቆሮ እንኳ እና ድን ትራንስፖርት የለንም። ይህን እንኳ ሽጠን እንደ ትራንስፖርት እና ድግ ስንል መልስ ከሰጠነ ዱላ ነው ለዱላ ነው የምንመታው። ምን መናገር አንችልም ነው ዝም ብለና አፍርጎ ይዞ እስከሚሄዱ ዝም ብለን ማየት ነው። ሶስት ልጆች አሉኝ። አምስት ነን። ያልፈረሱ ቤቶች አሉ ሱ ነው የምናድረው። ቀን ብን አንቢጥርም። እዛው ነው የምናድረው። መንግስት ከሰማ ና አሁንም መጠለያ ራሱ ወደ ከተማ አዲስ አበባ እንኳ ስንሄድ የት ስራ የለም። ወደ የት ነሄድ በተፈጠረው ክስተት ምክንያት ልጆቼ ለስነ ልቦና ጉዳት ተዳርገው ትምህርት እንኳን አቋርጠዋል። ያሉን ደግሞ ሌላ አስተያየት ሰጭ ናቸው። ገ የፈረሰው ማክሰኞ ነው። እኛ ግን እዚህ ጋር ይመጣሉ የት አካባቢ ነው የእርስዎ ቤት የነበረው? ድሬዳል የሚባል ጣፎ። ከጣፎ ሶስት ነጥብ አምስት ኪሎ ሜትር ነው፣ ጋሪ ተራ ከሚሉት ወደ ላይ። የት ነበር የሚማሩት ልጆቹ? አባዱ ይክ አባዱ እግር ያው ያን ኩሉ ተጉዘው ነበር የሚማሩት። እለዚህም ያው ሊሆን አልቻለም። ይኸው ትንሽ ተረጋግተውልኛል። አሁን መተዳደሪያችሁ ምንድን ነው? አሁን የት ነው እየኖራችሁ ያላችሁት? ቀን ሰራተኛ ነ የቀን ስራ እየሰራው ነው የምኖረው። ድርጅቶች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ደውለን ሊነሳልን አልቻለም። የጽሁፍ መልእክት እንድንልክላቸው አሳውቀውን ለላክንላቸው መልእክትም ምላሽ አልሰጡንም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምፅ በሰጡት ምላሽ እርምጃው የተወሰደው ህገወጥ ግንባታ ባከናወኑት ላይ ነው ብለዋል። ይህም የህግ የበላይነትን የማረጋገጥ ተግባር እንደሆነ አብራርተዋል። ጉዳዩን በተመለከተ ትናንት መጋቢት 22 መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አስተዳደር የቤቶች ፈረሳና በግዳጅ ማስነሳት እየተከናወነባቸው ባሉ አካባቢዎች ከየካቲት 27 2015 ዓ ም ጀምሮ ክትትልና ምርመራ ማድረጉን ገልጿል። ኮሚሽኑ በመግለጫው የቤት ማፍረሱና በግዳጅ የማስነሳቱ ተግባር በግብረ ኃይል እየተከናወነ መሆኑን ቅሬታ ካቀረቡ ሰዎች ከሚመለከታቸው የከተማ አስተዳደርና የጸጥታ አካላት እንዲሁም በለገጣፎ ለገዳዲ፣ በሰበታ አካባቢ ፉሪና ለቡ ተክለ ሃይማኖት፣ በተጨማሪም በቡራዩ ገፈርሳ ኖኖ አካባቢዎች የመስክ ምልከታ በማድረግ ባሰባሰበው መረጃና ማስረጃ ማረጋገጡን አስታውቋል። እየተወሰደ ያለው እርምጃ አስፈላጊው ማጣራትና ልየታ ሳይደረግበት የሚከናወን እንደሆነ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ገልጸዋል። በመጀመሪያ ቤቶቹ ምን አይነት ናቸው ተብለው ልየታ ሊደረግ ይገባ ነበረ ቀድሞ ነው። ሁሉም ቤቶች ተመሳሳይ አይነት አይደሉም። አሁን የተወሰኑ የፈረሱት ቤቶች ካርታና ፕላን ያላቸው ህጋዊ የሆኑ ናቸው። የተወሰኑት ደግሞ እንደውም መፍረስ የለባቸውም የሚል የፍርድ ቤት እግድ ያለ ያላቸው ናቸው። የተወሰኑት ደግሞ እነዚህ ኢመደበኛ በሆነ መንገድ እንደተባለውም ከአርሶ አደር እየተገዙ የተሰሩ ቤቶችም አሉ። ከዛ ውጭ ደግሞ ህጋዊ የሆኑትም አሉ፣ ካርታና ፕላን ያላቸው የአየር ካርታ ያላቸው። ከዛ ውጭ ደግሞ የገጠር ሲሆን አረንጓዴ ደብተር ያላቸው በስማቸው እየገበሩ ያሉበት ከዛ በተጨማሪ ደግሞ ውሃ፣ መብራት እነዚህ አገልግሎቶች ያሏቸውም አሉና መጀመሪያ መደረግ ያለበት እንደው ህገወጥ ነው ተብሎ ሁሉም በአንድ ጊዜ መፍረስ ሳይሆን፣ ልየታ መደረግ ነበረበት። ህጋዊ የሆኑት እንዲጸኑ፣ መፍረስም ካለባቸው በአግባቡ ለመንግስት ጥቅም በሚወሰደው አግባብ ተወስዶ ካሳ ተከፍሏቸው፣ ምትክ መሬት ተሰጥቷቸው መኖሪያ ቤት እንዲገነቡ በሚያስችል መልኩ መሆን አለበት። እየፈረሱ ያሉ ቤቶች ህገወጥ ቢሆኑም እንኳን እርምጃው እየተወሰደ ያለው ኢትዮጵያ ካጸደቀችው ዓለም አቀፍ ህግ ጋር በሚጻረር መልኩ እንደሆነ አብራርተዋል። ህገ ወጥም ተብለው እየፈረሱ ያሉት እንግዲህ በመሰረቱ የመኖሪያ ቤትን ማግኘት አንድ ሰብአዊ መብት ነው። ኢትዮጵያ ባጸደቀቻቸው የዓለም አቀፍ የሰብአዊ መብት ቃል ኪዳኖች ላይ የሰፈረ መብት ነው። በተለይም ኢኮኖሚያዊ ማህበራዊና ባህላዊ መብት ቃል ኪዳን አንቀጽ አስራ አንድ በግልጽ የሰፈረ መብት ነው። ከዛ በተጨማሪ ደግሞ ይህንን አንቀጽ ለማብራራት የወጡ አጠቃላይ አስተያየት ቁጥር ሰባት በተለይ ይሄ አስገድዶ ማንሳት እንደተመለከተ በህግ የተደነገጉ አሉና ከመኖሪያ ቤት ከማግኘት መብት አንጻር ሲታይ እነዚህ ቤቶች ህገወጥ ናቸው ቢባልም አማራጭ የመኖሪያ ቤት ለእነዚህ አካላት የማግኘት እድልን መንግስት መጀመሪያኑ ማዘጋጀት አለበት ነው ቤት አልባ በእነሱም በሚያደርግ መልኩ መሆን እንደሌለ እየተደረገው ተግባር እንዳልኩ ተገቢ አይደለም። የሰብአዊ መብት ስባቢዎችን ባገናዘበ መልኩ አይደለም። በተጨማሪም ቤቶችን በማፍረስ ሂደት ውስጥ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን የገለጹት የኢሰመኮ የማህበራዊ ና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመንግስት መወሰድ ስላለባቸው የማስተካከያ እርምጃዎችም ተናግረዋል። ሰፋ ያሉ የሰብአዊ መብቶች ጥሰቶች እንደተፈጸሙ እንረዳለን። አንደኛ የማስነሳቱ ሂደት ራሱ የሰብአዊ መብት ስራቢዎችን መሰረት አድርጎ የተከተለ አይደለም። ቤት አልባነት በሚያስ የታሰሩ አካላትም እንዳሉ ከዛም አልፎ የአካል ጉዳት አለፈ ሲልም ግድያዎችም እንደተፈጸሙ ሪፖርታችንም ላይ አሳይተናል። አንድ ቦታ ላይ የሰው ነፍስ እንደጠፋም በዚሁ ሂደት ጋር ተያይዞ እንደተባለው። ቤቶች መፍረስም አለባቸው ቢባል እንኳ ተገቢው የሕግ ሥርዓት መኖር አለበት። ሰዎች ያላቸው የኑሮ ደረጃ በሚያሻሽል መልኩ ነው እንጂ የኑሮ ደረጃቸው ሌላ ቀውስ ውስጥ በሚገባ መልኩ መሆን አልነበረበትም እና በዚህም መሰረት አስቸኳይ የሆነው አሁን አፋታኙ ምክረ ሃሳባችን ልየታው እስከሚደረግ አሁን እየተካሄዱ ያለው ፈረሰው እንዲቆም ነው። የፈረሰባቸውም ሰዎች መሰረታዊ የሆነ ፍላጎታቸው ተሟልተው ወደ መደበኛ የኑሮ ሁኔታቸው እንዲመለሱ የሚያስችል ነገሮች እንዲደረጉ ባንክሮት ማሳሰብ ነው። ሁለተኛ ደግሞ የህጎች ክፍተቶችም ስላሉ እነሱንም በተመለከተ ወደፊት እንግዲህ የህግ ማሻሻያዎች እንዲደረጉ የማድረግ እነሱ እነሱም ከሀሳቦችን እንሰጣል። ለኢሰመኮ መግለጫ እስካሁን ከሸገር ከተማ አስተዳደር የሚሆን ከኦሮሚያ ክልልና ከፌዴራሉ መንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ እየተላለፈላችሁ ያለው የቅዳሜ ምሽት ዝግጅታችን ይቀጥላል። ወደ ተከታዩ መሰናዶ እንውሰዳችሁ። የማሆይ ጽጌ ማርያም ገብሩ ስንብት የፒያኖዋ እመቤት በኢትዮጵያ ክላሲካል ሙዚቃ ዘርፍ ብቸኛዋ የሙዚቃ ቀማሪነትና ፒያኒስትነት እማሆይ ጽጌ ማርያም ገብሩ ወይም ከመንኩስናቸው በፊት ይጠሩበት በነበረው ስማቸው የወብዳር ገብሩ በ99 ዓመት ዕድሜያቸው ሕይወታቸው ባለፈበት በኢየሩሳሌም ከተማ አርብ መጋቢት 22 ቀን 2015 ዓመተ ምህረት ስርዓተ ቀብራቸው ተፈጽሟል። ዘመን ተሻጋሪ ስምና ስራ ኑረው ያለፉትን የእማሆይ ጽጌን አስተዋጽኦ ለመዘከር ሀብታሙ ስዩም ወጣት የሙዚቃ ባለሙያዎችን አነጋግሮ ዘገባ አሰናድቷል። የሙዚቃ ባለሙያዋ ፍሬህይወት ውድነህ፣ የሙዚቃ መምህር አቀናባሪና ደራሲ ኢዩኤል መንግስቱ፣ እንዲሁም የሙዚቃ ባለሙያ ለሬዲዮና ለቴሌቪዥን የሙዚቃ ትርኢት አሰናጇ ብሊን ዮሴፍ ሀሳባቸውን ያካፈሉን እንግዶች ናቸው። ወደ ዘገባው ልውሰዳችሁ። እሳቸው ፒያኖውን ጓዴ ይሉታል። ፒያኖውማ ያው ያው ጓድ ሆነ ከልጅነቴ ጀምሮ ጓዴ ከስምንት ዓመት ጀምሮ ከአፍላ እድሜያቸው ጀምሮ ወዳጅ ያደረጉት ፒያኖ የእሳቸው ጓድ ብቻ አይደለም፣ በዓመታት ውስጥ የብዙ ኢትዮጵያውያን የጥሞና የመልካም ትዝታ ምንጭ ጭምር እንጂ ለሙዚቃ ባለሙያ ፍሬህይወት ውድነህና ለሙዚቃ መምህሩ አቀናባሪውና ደራሲው አዮይል መንግስቱ ዘ ሆምለስ ወንድረር በይታልባው መንገደኛ ሲሉ እማሆይ የሰየሙት ሥራ ልዩ ትርጉም አለው። ስሰማው በጣም ነው። እንዴት ብዬ ልገልጸው በምስል አላውቅም። ብቻ ለየት ያለ ነገር አለው ስሰማው ያንን ሙዚቃ። እርግጥ እኔ ብቻ አይደለሁም፣ ማንም ሰው ያ ሙዚቃ ይታወቃል። ሰው ውስጥ የቀረ ሙዚቃ ነው። ደጋግሜም ስለ ሰማሁት ይሆናል ግን ለየት ያለ ነገር የሚሰጠኝ እሱ ነው። በሙዚቃ ምክንያታዊነት ወይም ስሰማው በመወደዴ ብቻ ሳይሆን በሙዚቃ ስንተነት ነው። እዛ ላይ የምንሰማቸው ብዙ ነገሮች ከርዕሱም ጋር በጣም ይጣጣማል እና በጣም ወደው ስራቸው እሱ ነው። ለሌላኛዋ የሙዚቃ ባለሙያ ለራዲዮና ቴሌቪዥን የሙዚቃ ትርኢት አሰናጇዋ ብሌን ዮሴፍ ደግሞ ማዘርስ ላቭ የእናት ፍቅር ከልቧ የቀረ ስራ ነው። ጥሞናና ማዘን ይለያያል፣ አይደለም እንደሱ ያለ ነገር ነው የሚሰማኝ። የሀዘኑ ሳድ መሆን ሳይሆን የጥሞና የመረጋጋት ነገሮችን በማስተዋል የመመርመር አይነት ስሜት ይመጣብኛል እና የእውነትም ደግሞ እንደሱ ታስበው የተሰሩም ይመስለኛል። ደግሞ እንደ ሙዚቀኛ መለስ ብዬ ሳያት አርስቶቹ ጀምረ ስታይ የአጨዋወታቸውን ነእጃቸውን ቀበብል ስታይ የሚጠቀሙትን የቅኝት አይነቶች ስታይ ብዙ ነገሩ የጥሞና የሆነ እርጋታ በዛ ውስጥ ሆኖ የተሰራ ይመስለኛል እና ይጋባብኛል ያ ስሜት። በቅርብ ዘመዶቻቸው ቆጠራ ከ መቶ በላይ ረቂቅ ሙዚቃዎችን አንድ መተ ዓመት ሊያስቆጥር አንድ ዓመት በቀረው የሕይወት ዘመናቸው ለአድማጮች ያቀረቡት ቀደም ብለን የሰማናቸውን የሙዚቃ ባለሙያዎች ጨምሮ በርካታ ኢትዮጵያውያንን ለነፍስ በቀረቡ ረቂቅ ሙዚቃዎቻቸው ሲያገለግሉ የባጁት ማሆይ ጽጌ ማርያም ገብሩ በሳምንቱ መጀመሪያ ከዚህ ዓለም በሞት ተለይተዋል። ለሙዚቃ ባለሙያ ራዲዮና ቴሌቪዥን የሙዚቃ ትርኢት አስተናጅዋ ብሌን ዮሴፍ እማሆይ ከህልፈታቸው በኋላም የታሪካቸው ወገግታ የማይደበዝዝ ይመስላል። የሀገራችን ሙዚቃ ላይ እንግዲህ እንደ ምልክት የሚቀመጡ ሰዎች አሉ። እኛም ለዘመናዊ ሙዚቃ ካለን ታሪካችን አንጻር አሉ በጣም ጥቂት ሰዎች ሆነው ግን ምልክት ናቸው፣ የዘመን አሻራ ናቸው የምንላቸው፣ አርያ ናቸው የምንላቸው እና በዚህ በክላሲካል ወይ ኢንስትሩመንታል በሆነው የሙዚቃ አይነት በተለይ ደግሞ የፒያኖ ጨዋታን ስናስብ ከሴትነትም ጋር አያይዘ ልታዩት ትችላለ፣ ከሳሪያ ተጫዋችነትም ጋር ከብዙ ነገር ጋር እንደ ምልክት አሻራ የምናይባቸው ታላቅ ሙዚቀኛ ናቸው ማሆይ። በ1916 ዓመተ ምሕረት ከአባታቸው ከንቲባ ገብሩ ደስታ ከእናታቸው ወይዘሮ ካሳይ የለምቱ በአዲስ አበባ ከተማ የተወለዱት እማሆይ ጽጌ ማርያም ከመመንኮሳቸው በፊት የተጸውዖ ስማቸው የውብዳር ገብሩ ነበር። በስድስት ዓመታቸው ወደ ስዊዘርላንድ ተልከው ፒያኖና ቫዮሊን አጥንተዋል። በሕይወት ዘመናቸው በዓለማዊውና በመንፈሳዊው በሀገረኛውና በአውሮፓውያኑ የሙዚቃ ዘይቤ ውስጥ ለማለፍ እድል ያገኙት እማሆይ በሁለት ዓለማት ውስጥ ድልድይ በሆኑ ሥራዎቻቸው በኢትዮጵያ የረቂ ሙዚቃ ምዕራፍ ውስጥ ልዩ ቀለም ሆነዋል። በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የያሬድ ሙዚቃ ትምህርት ቤት መምህር፣ የሙዚቃ አቀናባሪና ደራሲ የሆነው እዮኤል መንግስቱ የማሆይ ጽጌ ማርያምም የረቂቅ የሙዚቃ ዘርፍ አስተዋጽኦ እንዲያወሳል። የረቂቅ ሙዚቃን ጽንሰ ሀሳብና ከሆና በኢትዮጵያ ቀደም ባለው ጊዜ እሳቸው እዚህ በነበሩበት ጊዜ ብዙም የሚታወቅ ባልነበረበት ይህንም በማድረጋቸው ትልቅ ስፍራ እኔ በግሌ የምሰጣቸው ነው። በተጨማሪም የኢትዮጵያ ሙዚቃ በተለይ ደግሞ ከአውሮፓ ሙዚቃ ዘውግ ከሆነው ከረቂቅ ሙዚቃ ጋር በማዋሃድ የእኛን ኢትዮጵያን ቅኝት፣ የኢትዮጵያን የዜማ አካሄድ፣ የጌጣጌጦች ቅላጼዎች ተጠቅመው ከአውሮፓ ሙዚቃ ጋር ያዋሃዱበት መንገድ እሳቸውን ለየት እንዳደረጋቸው ይሰማኛል። በሙዚቃ ህይወታቸው ውስጥ በምልህ እኔ በጣም ትልቅ ትምህርት ነው የማየው። ለብዙ ሙዚቀኞች ለብዙ ሙዚቃ ማዕተኞች ሀቀኝነት ወይም ጄኒን የመሆን ጉዳይ ሙዚቃዎቹ ዝም ብሎ ዜማና ምት ብቻ ሳይሆን ሀሳብ ወይም ኮንሴፕት የመያዝ ጉዳይ በአብዛኛው ያላቸው ናቸው። የእሳቸው ድርሰቶች ከህይወታቸው፣ ከልምዳቸው የተለያየ ሀገርም ትራቭል ከማድረጋቸው ጋር ከእነዚህ ሁሉ የተቀዳ በመሆኑ ድርሰታቸው በጣም እኔን ይስበኛል። በእርግጥ እሳቸው እንግዲህ የከንቲባ ገብሩ ልጅ ነበሩ። ብዙ አክሰስ ነበራቸው። ወደ ሲዘጣ እንደሚሄዱ ደማ ሱ ራሱን ችሎ የፈጠረላቸው ድል ያለ ቢሆንም ግን ሙዚቃ የሚባለው ነገር በዛ ጊዜ አስቸጋሪ ነው። የህይወት አካል አድርጎ ለመውሰድ ወይም እንደ ፕሮፌሽን ለመውሰድ እጅግ በጣም ፈታኝ ነበር። እሳቸውንም እንደፈተናቸው ከታሪክ ማስረጃዎቻቸው እናያለን። እና ተጨማሪው ነገር እዛው በዛ ዘመን ስራዎቻቸውን በሸክላ አስቀርጸዋል። ባለስሳት ጀርመን የተቀረጸው ስራቸው በኋላ እንደገና ፍራንሲስ ፋልሴቶ አሳትሞ እሱ ካሳተመላቸው በኋላ ሙዚቃቸው አለም ላይ ተደራሽ በመሆኑ ለተለያዩ የሙዚቃ ተመራማሪዎች ለጥናት ለምርምር ትኩረትን አግኝቷል። ይህም በመሆኑ ለእኛም ሀገር የረቂቅ ሙዚቃ ያበረከቱት ስራ ቀላል አይደለም። እየሩሳሌም ጅሩዝሌም ታዳጊነት ዘመናቸው እስርን ከሀገርና ከወገን መራቅን የመሰሉ አስከፊ የህይወት ገጠመኞችን የተጋፈጡት እማሆይ ጽጌ ማርያም ብዙም ባልተስፋፋው የኢትዮጵያ የረቂቅ ሙዚቃ ዘርፍ ውስጥ ለብዙ ዓመታት ጎልተው የታዩ እንስት ከያኒ ነበሩ። ከዘርፉ ፈታኝነት አንጻር እማሆይ ደምቀው መውጣታቸው የጥንካሬና የጽናት ማሳያ ስለመሆኑ የሙዚቃ ባለሙያዋ የራዲዮና ቴሌቪዥን የሙዚቃ ትርዒት አሰናጇ ብሌን ዮሴፍ ትናገራለች። የሙዚቃ መሳሪያ በጣም ብዙ ትጋትና ጥረትን የሚፈልግ ለትዕግዝ፣ ለጥሞና፣ ለብዙ ነገር ምሳሌ መሆን የሚችል ነው የሙዚቃ መሳሪያ መጫወት በራሱ። ከዛ ደግሞ ወደ ፒያኖ ስትመጣ ደግሞ ፒያኖ ብዙ ጥሞና፣ ብዙ መመሰጥን፣ ብዙ ሰዓታትን አንድ ነገር ላይ ኮሚትድ ሆኖ መቀመጥን ሁሉ ይጠይቃል እና ከሙዚቃ ጨዋታው ባለፈ እንደ ህይወትም መንገድ አንድ ነገር ላይ የመትጋትን ከዛ በኋላ ያለው ውጤትን እርካታን ሁሉ ነው የምታየው። እኔ በሳቸው እንደው ቦታ መሆን ምን ያህል እርካታ እንዳለው ይሰማሃል ራሱ በተለይ እንደ ሙዚቀኛ ደግሞ ስታይ እንደው ደስታ ብቻ ፈንጠዝያ ይመስላል እንጂ ሙዚቀኝነት፣ በተለይ ሙዚቃዎች የያሬድ ዜማ ከኦርቶዶክሱም ቤተክርስቲያን የተገኙ ኢትዮጵያዊነትን የሚገልጹ ብዙ ስሜቶች የተዋሃዱበትን ነገር ነው የሚያስደም ረጅም ሰዓት ፒያኖ ላይ ተቀምጦ ያን የመሰለ ስሜት ማምጣት ለሙዚቀኛውም ሌላ የትጋት ምሳሌ ናቸው። ከሙዚቀኛው ውጭ ላለ ሰውም ደግሞ ምን ያህል በትዕግስትና በጥሞና አንድን ነገር አቺቭ ማድረግ የሚያስችል አይነት አርአያን የምታይባቸው ሰው ናቸው ፍሬዎት ውድነህ። በሀገር ውስጥና ውጭ ሀገራት መድረኮች ላይ በመሳሪያ የተቀነባበሩ ሙዚቃዎች ከዋኝና የረቂቅ ሙዚቃዎች ተጫዋች ናት። የሙዚቃ መምህርትም ናት። የማሆይ ገማርያም ደብሩን ሙዚቃ ስሰማው በፊት የሳቸው እንደሆነም ሳላቅ ለሬዲዮ ስሰማው ራሱ አንድ ሙዚቃ በደንብ የሚታወቃለ ማንም ኢትዮጵያ ለኢትዮጵያ ነው ሲባል ራሱ እሱን ለይቶ ያውቀዋል እና እሱን ሙዚቃ ቤት በፊትም ስሰማው በጣም ልዩ ስሜት ነበር የሚሰማኝ። ከዛ በኋላ ነው ማሁ ናቸው ብሎ ስና ያ ሙዚቃ የሳቸው እንደሆነ ያወቁት። ያው ምሰማው ነገር የውስጥህን ነገር ነው የሚናገረው። የሆነ የጥያቄና የመልስ ነገር ነው በአብዛኛው የእሳቸው ሙዚቃ። እማሆይ ጽጌ ማርያም አበርክቶት በቅጡ አለመወሳቱን የምትናገረው ፍሬ ይሁት ስራቸው ለቀጣይ ትውልድ የረቂቅ ሙዚቃ ባለሙያዎች ይሻገር ዘንድ ሊደረግ ይገባል ያለችውን አጋርተናለች። እምለው ነገር አለ ማለት ስለ የእሳቸውን ሙዚቃ ሰው እንዲሰማው ብዙውን ሙዚቃ በስኮር ተጽፎ ማንኛውም ሙዚቃ የሚጫወት ሰው አንብቦ እንዲጫወተው ቢደረግ እሱ ጥሩ ነው። በኖት ተጽፎ አለ። አሁንም ግን በብዛት አይደለም። በተለይ ለኢትዮጵያ ላሉ ሰዎች ትንሽ ሊቸገር ይችላል። ያ ነገር እንደ ልብ እንዲያገኙት ቢደረግ ምክንያቱም ያንን ያለፍንበት ጊዜ ነው ያንን ነገር የማግኘት ፈልግና ጓጓ ነበረ ማለት እፈልጋለሁ። ሴቶችም ተበረታተው በዓላማቸው ጸንተው ያሰቡበት ደረጃ እስኪደርሱ ድረስ የሚያጋጥማቸውን ችግር ሁሉ ተጋፍጠው እንዲወጡ ነው መክራቸው። በኢትዮጵያ የረቂቅ የሙዚቃ ዘርፍ ውስጥ እመቤት ሆነው የሰነበቱት እማሆይ ጽጌ ማርያም ገብሩ ካረፉ በኋላ ከእሳቸው በኋላስ በዘርፉ ውስጥ አደራ ተቀባይ እንዴት ሊፈጠር ይችላል ብሎ ማሰብ አይቀሬ ይሆናል። መምህር፣ የሙዚቃ አቀናባሪና ደራሲው እዩኤል መንግስቱ እሳቸውን የመሰሉ ያለመበራከታቸውን ምክንያት እንዲያወሳል። ላለመብዛታቸው ላለመበርከታቸው የተለያዩ ምክንያቶችን ጠቅሰን መፍትሄውን መጠቆም ይቻላል። ለምሳሌ የኢትዮጵያ የሙዚቃ ዩኒቨርስቲ በራሱ ለእንዲህ አይነት የሙዚቃ ዘጎች የተመቻ አይደለም እንዲ አይነት የሙዚቃ ዘኩቹን ለማስተናገድ ያለው መድረክ በጣም ጠባብ ነው። በአብዛኛው እንደምታቋፍ ደግሞ ለፖፕላር ሙዚቃ ወይም ለፖፕ ሚዚክ እና በባንድ ለተሰሩ ሙዚቃዎች ነው ክፍተት ያለው ወይም ቦታ ያለው። በተጨማሪም ዘጉ በርካታ አድማጭ ወይም ተከታይ የለውም። ሞያው ብራሱ ደግሞ እንደምትረዳው ረቂቅ በመሆኑ እሱን ማስተር ለማድረግ ወይም ያን ሙዚቃ ያን የሙዚቃ ሞያ በራሱ ረጅም ጊዜ ጥልቅ ትምህርት ተሰጥኦና ትዕግስት የሚፈልግ ነው። መጨረሻው እንደ ምክንያት የማነሳው ምንድን ነው? በመገናኛ ብዙኃን ምስል የፈጠራ የረቂቅ ስራዎችን ልክ እንደሌላው በጭውቀት አላቸው አላስቡም ምክንያቱ ደግሞ ምንድን ነው? እነዚህም የወርክ ኦፍ አርት ወይም የጥበብ ስራዎች ሽፋን በሚሰጡበት ጊዜ በአብዛኛው እንደ ማጀቢያ ሙዚቃ ወይም ባክግራውንድ ሚውዚክ ታዋቂ ሲሞት እንደ ለሀዘን ማድመቅ ያበለ ወይም ባክግራውንድ ለማድረግ በፕሮግራሞች ማልክፍተት ሲኖር ረጅም ክፍተት ወይም አጭር ክፍተት ዝም ብሎ በቃ እንደማሟያ አድርገው ነው የሚጠቀሙት። የክላሲካል ሙዚቃ ወይም የረቂቅ ሙዚቃ ሙዚቃ ግን ከዛ በላይ ነው። የእሳቸውን ስራዎች ማየት ይቻላል እና ድምፁ ብቻ ሳይሆን ከድምፁ በጀርባ እሳቸው ሊያስተላልፉት የፈለጉት መልእክት ምንድን ነው? ሆምለስ ወንደረር ስንል ምንድን ነው እየተናገሩ ያላት። ሰንግ ኦፍ ዘ ሲ የሚል ቅንብር አላቸው። ምንድን ነው እዛ ውስጥ ያለው ሀሳብ? ገስቶም ጀሩሳሌም፣ ብዙ ቅንብሮች እንዳልኳላቸው እነዚሁ ላይ ያላቸው ሀሳብ ምንድን ነው የሚለውም ተረድቶ የሚያጣጥምም ኦዲየንስ ወይም አድማጭ፣ ይህንንም ደግሞ የሚያቀርብ የመገናኛ ብዙኃን ባለሙያ አረዳድ ላይ ጥረት ስላለ እነዚህ እነዚህ ምክንያቶች ሙያው የበለጠ እንዳይገፋ እንቅፋት ሆኗል እና እነዚህ እንግዲህ በጋራ በተለያዩ በራሱ የሙዚቃ ባለማዎች በዚህ ዘርፍ ያሉ ሙዚቃ ባለማዎችም የሙዚቃ ትምህርት ቤት ነው እንደ ባህልም ደግሞ የባህል ተቋማዎች በአጠቃላይ፣ ከዛ ደግሞ ግለሰቦች እያንዳንዱ ሙዚቃ ሙያ ውስጥ ያሉ ግለሰቦች ጥረት ያደርጉ የበለጠ ይሻሻላል። እንደ እሳቸው አይነት ሙያተኞችን ብዙ ማፍራት ይቻል ያስባለሁ። ከዘጠኝ ዓመታት በፊት የፒያኖዋን መቤት የሚዘክር በመግቢያችን ላይ የቀነጨብነውን ዘጋቢ ፊልም ዝግጅት ጨምሮ ሥራዎቻቸውን ወደ ቀጣይ ትውልድ እንዲተላለፍ ለማገዝ ያለመ ፋውንዴሽን ተቋቁሟል። ፋውንዴሽኑ በተለይ በረቂቅ የሙዚቃ ዘርፍ ውስጥ ተምሳሌትና ማጣቀሻ ለሚሹ ወጣቶች ፋይዳ ያላቸው ሥራዎችን ለመሥራት ተሰናድቷል። በዕልፈታቸው ማግስት ያነጋገርናቸው የፋውንዴሽኑ አጋር መሥራች የማሆይ የእህት ልጅ ሐና ከበደ ቀጣዩን ብለውን ነበረ ዶኪመንተሪ ፊልም እየሰራን ነው። እንደውም አሁን በሀያ ሀያ አንድ የመጨረሻውን ቅርጽ ወስደናል ከእሳቸው ጋር ማለት ነው። ያ አለ። ወደፊት ብዙ እቅድ አለ። እግዚአብሔር ፈቃዱ ይሁንና የሕይወት ታሪካቸውን ራሳቸውም የጻፉት ብዙ ጽሁፍ አለ። ያም ይታተማል። ስለዚህ የእሳቸው ሌጋሲ እንዲቀጥል ብዙ ስራ አለ፣ ብዙ እቅድ አለ። በሃያ አንድ ዓመታቸው ከዓለማዊ ዋና ኗር በመለየት ከመነኑ በኋላ ተሰጧቸውን ለበርካቶች የጥልቅ ጥሞናና የደግነት ምንጭ ያደረጉት እማሆይ ጽጌ ማርያም በመጨረሻው የዕድሜያቸው ምዕራፍ ላይ ሆነውም ለቀጣዩ ትውልድ ደግነትን ትተዋል። በእሳቸው ስም የተቋቋመው ድርጅት ተፈሪ መኮንን ትምህርት ቤት የሙዚቃ ኢንስትሩመንት እንዲገዛ አድርጓል። አሁን በአሁኑ አመት ደግሞ ብዙ ልጆች ስኮላርሽፕ እንዲያገኙ አድርጓል። ይሄም የሚቀጥል እርዳታው እና ከድርጅቱ ጋር ያለው የተፈሪ መኮንን የሙዚቃ ትምህርት ቤት ድርጅት ከዛ በተረፈ ፒያኗቸውን ለያሬድ ትምህርት ቤት እንዲሰጥልኝ ብለዋል። ፒያኖ ከዚህ ወደ ያሬድ ኢትዮጵያ ለመላክ ከፒያኖ በላይ ገንዘቡ ስለሚሆን ገንዘቡ ፒያኖ እዚህ ተሽጦ ገንዘቡ ለያሬድ ትምህርት ቤት እንዲሰጥ እናረጋለን። በስማቸው ፒያኖ ተገዝቶ ያሬድ ትምህርት ቤት እንዲቆይ እናረጋለን። ተጠየቁት መሰረት፣ እሳቸው ባዘዙን መሰረት እንዲህ እናረጋለን ማለት ነው። ባሳለፍነው እሁድ አርባ ዓመታትን ለተጠጋ ጊዜ በኖሩባት እስራኤል ኢየሩሳሌም ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ሥርዓተ ቀብራቸውም በዚያው ተፈጽመዋል። ሞት የሕይወት ዘመን መቋጫ ነው። የመልካም ስም ማክተሚያ እንደማይሆን ግን በሕልፈታቸው ማግስት በተለያዩ ማኅበራዊ አውታሮች የሚዘክሯቸውን የአዲሱ ትውልድ ተጋሪዎች፣ ባለሙያዎች ምስክር የሚሆኑ ይመስላል። በአሜሪካ ድምፅ ሀብታሙ ስዩም እንግዶቹን እናመሰግናለን። አድማጮች በእማሆይ ጽጌ ማርያም ገብሩ ስራና ህይወት ላይ ያሰናዳ ነው ዘገባ ላበቃም ሳምንት የውብዳር ገብሩ እንዴት ወደ ምንኩስና እንደገቡ የአውሮፓው የትምህርት ሕይወታቸውና በስደት ያሳለፉት መዋለ ህይወት ምን እንደሚመስል የሚላስስ ቅንብር ይዘን እንመለሳለን። አድማጮች አሁን ወደ ሁለተኛው አጋማሽ ዝግጅታችን ተሻገርን። ቀጣዩ መሰናዶ እና ቀሪም ክፍለ ጊዜ የሚይዘው የሙዚቃ ቃና ነው። እንግዱ ወልዴ በዛሬ የሙዚቃ ቃና ዝግጅቱ የፍቅር እስትንፋስ የሆኑ ፍቅርን የሚያደምቁ ቆየት ያሉ የአገር ውስጥ እና የውጭ ዜማዎችን መራርጦ አብሯቸው ያመሻል። እኔ ለስንብቱ መለሳለሁ። አሁን ግን ለእንግዱ የአየር ሰዓቱን ለቃለሁ። ቅዳሜ መጋቢት 23 2015 በአገር ውስጥና በውጭ ሙዚቃዎች ዘና የምንልበት የቅዳሜ ምሽት የሙዚቃ ቃና የአየር ሰዓቱን ተረክቧል ጤና ይስጥልኝ ክብራትና ክብራን እስከ ምሽቱ አራት ሰዓት አብራችሁ የምትቆዩ ጋብዛለሁ ሙዚቃዎቹን መራርጬ ወደ እናንተ የማደርሰው አስተናጋጃችሁ እንግዶልኝ ነኝ በቅድሚያ እስኪ ቀደም ካሉት ግሩም ዜማዎች አንዱን ልጋብዛችሁ አድማጮች Yeah, the ones. a በፍቅር ያዘነ በምን ይደሰታል? መልስ እንኳን ባይኖረው የከርሞ ሰው ያውቃል። ሰይፉ ይቀጥላል መልስ እንኳን ባይሰጠኝ የከርሞ ሰው ያውቃል ያውቃሉ የሚያስተኪዝ ማደር ስንቱን አደንዘዞ አደንዘዞ የከርሞ ሰው ፍቅር መጠየቅ ነው ይዞ

You in we're ሰይፉ ዮሐንስ የከርሞ ሰው እያለ የተጫወተውን ነበር የሰማኑ አድማጮች። ሙላቱ አስታጥቄ በመሳሪያ ብቻ ያቀናበረው የከርሞ ሰው ሌላው ድንቅ የሙዚቃ ሥራ ነው። ሰይፉ ዮሐንስን ካነሳን እህቱን ራሄል ዮሐንስን ማንሳት ግድ ይላል። ታዲያ ከዛው ቤተሰብ ሳንወጣ የራሄልን አራዳ ብናደምጽስ? ሴም ለአራዳ ልጆች ብዙ ተዘፍኗል። የራሄል ዮሐንስን አራዳ ነበር ያደመጥ ነው። ራሄል አሁን በሃይማኖታዊ ስራዎች ላይ እንዳተኮረች ይታወቃል። መልካሙን ሁሉ እንመኝላታለን። ራሄል ከሻምበል በላይነህ እና ከተሾመ አሰግድ ጋር ግሩም ስራዎችን ሰርታለች። ከሻምበልና ከተሾመ ጋር የተጫወታቻቸውን ዜማዎች በሌላ ጊዜ እንሰማለን። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው ለምሽቱ የመረጥኳቸውን ምርጥ ዜማዎች ይዤ እስከ ምሽቱ አራት ሰዓት የምቆየው አስተናጋጃችሁ እንግዶል ነኝ። ወደ ካናዳን ዘልቃለን አድማጮች። በዛም የጃዝ ሙዚቃ ተጫዋቹን ማይክል ቡብሌን እናገኛለን። ክሬዚ ላቭ በተሰኘው አልበሙ ከሰራቸው ሙዚቃዎች አንዱ ሃቨንት ሜቲዩ የት ይገኝበታል። ማይክል ቡብሌ በእንደረፈን አቆጣጠር 2009 ከ14 ዓመታት በፊት ያቀነቀነው ይህ ዘፈን በወቅቱ እጮኛው ለነበረችው እና አሁን የአራት ልጆች አባት እንዲሆን ላበቃችው አርጀንቲናዊ ተዋናይ ሉዊሳና ሉፕላቶ እንደጻፈው ከተለያዩ መገናኛ ብዙሃን ጋር ባደረገው ቃለምልልስ ላይ ገልጿል። ሃቨንት ሜቲዩ የት Everything lasts. I've broken my heart so many times. I stop keeping track. Talk myself in. I talk myself out. I get over up, then I let myself down. I tried so very hard not to lose it. I came up with a million excuses. I thought I thought of every possibility. the ግጥሙን የጻፍኩት ትውውቃችን ገና ወዴት እንደሚያመራ እርግጠኞች ስላልነበርን ነው። እርሷ እንግሊዘኛ መናገር አትችልም ነበር። በተጨማሪም ልክ እንደኔ ከቀድሞ ፍቅረኛዋ ጋር መለያየቷ ነበር ብሏል ማይክል ቡብሌ በኤጅ ለተሰኘው የአውስትራሊያ ጋዜጣና ፒፕል ለተሰኘው መጽሔት በሰጠው ቃለ ምልልስ። ከካናዳዊው ማይክል ቡብሌ የፍቅር ዘፈን ወደ ኢትዮጵያዊ የፍቅር ዜማ ስንሻገር በፍቅር የተነሳ ስንት ጉዳይ የሆኝ የሚለን ተወዳጁ ፀሐየ ዮሐንስ ነው። i hey, ኤስቤስ እናመሰግናለን። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። ለምሽቱ የመረጥኳቸውን ምርጥ ዘማዎች ይዤ እስከ ምሽቱ አራት ሰዓት አብሬያቸው የሚቆየው እንግዲህ ወላይ ነኝ። አድማጮች የሙዚቃ ምርጫ ካላችሁ፣ እንዲሁም በዝግጅቶቻችን ላይ አስተያየት ካላችሁ በቁጥር ሁለት ሁለት ሁለት አምስት አንድ ሦስት አምስት ዜሮ አምስት ደግሞ አለው በቁጥር 22351305 በዋትሳፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ ሆርን አት ቪኦኤ ኒውስ ዳት ኮም ኤች ኦ አር ኤን አት ቪኦኤ ኒውስ ዳት ኮም በሚለው የኢሜል አድራሻችን ብትልኩልን ደርሰናል። ሲንግል ሌዲስ ወይም ፑቴሪንግ ኦኔት በሚል የሚታወቀውን ዘፈኗን የምንሰማው ቀጣዩ አቀንቃኝ ቢዮንሴ ነች። ጉዳይን ከነበር ቀለበት ልታጠልቅልኝ ይገባ ነበር። አሁን ከሌላ ጋር በመሆኔ አትበሳጭ እያለች ይመስላል ቢዮንሴ። ወንዶቹ በሰዓቱ ማድረግ ያለባቸውን እንዲያደርጉ እየመከረችም ይመስላል። ከቢዮንሴ ወደ እኛው አኮኩ ስብስቤን እመጣለን። እርሷ ደግሞ ፍቅር በርትቶባታል። ፍቅር በረታብኝ ይቀጥላል የመጀመረችባቸው የመጀመሪያ ዓመታት ፀጉሯን በዛጎላ ጌጣ በቴሌቪዥን መስኮት ብቅ ያለችውን ተወዳጇን ኩኩ ሰብስቤን ነው እያደመጥን ያለ ነው። በወቅቱ ተመራጭ የጸጉር አሰራር እንዲሆን አድርጋለች። የዛሬ ምሽት የሙዚቃ ቃና ምርጫዎችን እንደወደዳቸኋቸው ተስፋ አድርጋሉ። አድማጮች በዚሁ በኩኩ ዜማ ልሰና በታችሁ ሳምንት ከሌሎች ምርጥ ዜማዎች ጋር እንገናኛለን። የሳምንት ሰው ይበልን። ሰላም አመሰግናለን። እውነትም የፍቅር ስትንፋ ሲሆኑ ዜማዎችን ነበር የጋበዘን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸውት ጽዮን ግርማሌ፣ አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ